እንኳን ለ125ኛው የአድዋ ድል በዓል አደረሳችሁ እያልን ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ የካቲት 23 2013 ዓ.ም የጋቢና ቬ መሰናዶን ጀምረናል። ለምሽቱ ከያዘላችሁ መካከል ጥቂቶቹን እናስተዋውቃችሁ። 125ኛው የአድዋ ድል በዓል በደማቁ ሁኔታ ተከብሮ ውሏል። ክብረ በዓሉን በተመለከተ ዘገባዎች ይኖሩናል። የአካባቢ ጥበቃን መሰረት አድርጎ ከዛፍ ምርት ነፃ የሆነ የወረቀት ማምረቻ ጥቅል አምራች የሆነ ተቋም መስራች መስራጭ እንግዳም አለን። ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረና ፕላስቲክ ከዛ ነው የዛፍሪ መስራች ና ዋና ስራ አስፈጻሚ ቤቴልሄም ደጀነ የሰማ ነው። በምሽቱ ተሞክሮዋን ከጋቢና ቬይ ጋር አጋርታለች። በሌላ በኩል ግራቲቱድ ኢኒሽቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ በግለሰቦች ና በማህበረሰቦች መካከል ያለን መልካም ወዳጅነት ይዳብር ዘንድ የምስጋና ባህል ይስፋፋ ዘንድ የሚሰራ ተቋም ነው። የዚህ ተቋም መስራችም እንግዳችን ሆኗል። ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው። የሰማችሁት አቶ ግርማ ቢሻውን ነው። በምሽቱ ይደመጣል። የሙዚቃ ምርጫም ይኖረናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ አብረናችሁ እንቆያለን። አብራችሁን ስለምታመሹ በቅድሚያ እያመሰገንን አሁን ከአለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩ ይጠብቃቸዋል። አመሰግናለሁ ኤደን። በዓለም ዙሪያ የአዲስ የኮሮና ቫይረስ ተያዦች ቁጥር ከሰባት ሳምንት በኋላ ለመጀመሪያ ጊዜ ከፍ ማለቱን የዓለም የጤና ድርጅት አስታውቋል። የቫይረሱ ስርጭት እንደገና ከበድ ባለመጠን ሊያሻቅብ እንደሚችልም ባለሥልጣናቱ ስጋታቸውን ገልጸዋል። የድርጅቱ የኮቪድ-19 ቴክኒካዊ ክፍል ኃላፊዋ ማሪያ ቫን ሃርሆቭ በጄኔቫ የድርጅቱ ዋና ጽፈት ቤት ባደረጉት ገለጻ ቫይረሱ ድሉን ከሰጠነው እንደገና ሊያንሰራራ እንደሚችል አውቀን መጠንቀቅ ይገባናል ብለዋል። የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በበኩላቸው በአራት የዓለም አካባቢዎች በሰሜ ሰሜንና ደቡብ አሜሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ የቫይረሱ አዲስ ተያዦች ቁጥር እያሻቀበ መሆኑን ገልጸዋል። ይህ ቢያሳዝነንም አያስገርመንም ያሉት ዶክተር ቴድሮስ ለቫይረሱ ስርጭት ማሻቀብ አንዱ ምክንያት ወረርሽኙን ለመቆጣጠር የተወሰዱ እርምጃዎች መርገባቸው መሆኑን ጠቅሰዋል። አፍሪካ ውስጥ የዓለም የጤና ድርጅት የኮቪድ-19 ክትባት ማዳረስ መርሃግብር ኮቫክስ ባደረገው ጥረት አማካኝነት የክትባት ዘመቻ ተጀምረዋል። ትናንት ሰኞ አይቨሪ ኮስትና ጋና የጤና ሠራተኞችንና በሥራቸው ባህሪ ምክንያት ከሥራ ገበታቸው መለየት የማይችሉ ሠራተኞችን መከተብ ጀምረዋል። ሀገሮቹ የክትባት ዘመቻቸውን የጀመሩት ባለዝቅተኛና መካከለኛ ገቢ ሀገሮች የኮቪድ-19 ክትባት ማግኘታቸውን ለማረጋገጥ የተመሠረተው ኮቫክስ በሰጣቸው የአስትራዜኒካ ክትባት መሆኑ ታውቋል። የጋና ፕሬዚደንት ናና አኩፎ አዳ ከኮቫክስ ያገኘነው ክትባት ሀገራችን የሥራ እንቅስቃሴዎቿን እንደገና እንድትቀጥልና ኢኮኖሚዋን መልሳ እንድትገነባ አዲስ ምዕራፍ ከፍቶልናል ብለዋል። የተባበሩት መንግስታት በጦርነት ግጭት እየታመሰች በምትገኘው የመን ህይወታቸውን ለማትረፍ ለሚጣጣሩ 16 ሚሊዮን ሰዎች የሚውል የ3.85 ቢሊዮን ዶላር እርዳታ እንደሚያስፈልግ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ምንም የምናባክነው ጊዜ የለንም ይላሉ። ረሃብ በየመን ላይ እየወረደ ነው። በዚህ ዓመት 16 ሚሊዮን የሚሆኑ ሰዎች የሚላስ የሚቀመስ አይኖራቸውም። ገና ከወዲሁ እንኳ 50 ሺህ የሚሆኑ የመናውያን ሕይወታቸውን ከሚነጥቀው የረሃብ አደጋ ላይ እንደወደቁ ተነግረዋል። ዋና ጸሐፊው በአሁኑ ወቅት በዓለም እጅግ የከፋው ይህ የሰብአዊ ቀውስ በሕፃናት ላይ እየተገለጸ ነው በማለት እንዲህ ብለዋል። ዛሬ በየመን ሕፃን ሆኖ መገኘት ማለት በተለየ ገሃንም ውስጥ እንደ መገኘት ነው። በየመን ሕፃናት ታርዘዋል። በዚህ ዓመት ወደ ግማሽ የሚጠጉ የመናውያን ሕፃናት ከምግብ እጦትና ከሱም ጋር ተያይዞ በሚመጣ ህመም ይሰቃያሉ ብለዋል። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረሞኔ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። የአድዋ ድል 125ኛ ዓመት የታሰበበት ልዩ ስነ ስርዓት በተለያዩ የኢትዮጵያ ክፍሎች በዛሬው ዕለት ተከናውኗል በተለይም በኢትዮጵያ መዲና አዲስ አበባ ፒያሳ በሚገኘው የአጼ ምኒልክ ሀውልት ዙሪያ እንዲሁም በመስቀል አደባባይ የተሰባሰቡ ነዋሪዎች ቀኑን ዘክረውታል ዘጋቢያችን ፀሀይ ዳምጠው በመስቀል አደባባይ የነበረውን አከባበር ይዘት ታጋራናለች ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በሀገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ ይካቲት 23 በዓሉ በደማቅ ሁኔታ ተከብሯል። ፕሬዚዳንት ሳህለወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዚዳንት ሳህለወርቅ ሁሉም ነገር ከሀገር በታች ነው ብሏል። አፍሪካን የመቀራመት የአውሮፓውያን ቅዠት እውን ቢሆን ዛሬ መላው ጥቁር ሕዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልክዓ ምድራዊ ገጽታ፣ ወግ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከ ተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ፣ ጽናትና አይበገሬነት፣ ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ ከቡድን፣ ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከ ኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባም። የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንዲተጋና ድሃ የሚለን መጠሪያ ለማጥፋት ለተቀን እንዲጥር መክረዋል። በያለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን፣ ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን በተጨማጭ መማር አለብን። ይህ ትውልድ በድህነትና በልመና አንገቷን የደፋች አገሩን ተግቶ በመስራት ነፃ ማውጣት አለበት። በየዘመኑ ጀግና ይፈጠራል እና የዚህ ዘመን ጀግና ደግሞ ድሃ የሚለውን ስም ለማጥፋት ሌት ተቀን የሚሰራና አገሩን የሚገነባ ነው። ኢትዮጵያ በልማትና በብልጽግና ሸማ የሚያጎናጽፍ ታታሪና ደፋር ዜጋ ሲኖራት እጅግ ታድጋለች። የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የህዳሴ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ስሉ ተደምጧል። አገራችን ኢትዮጵያ እንደሚታወቀው የሚቀናባት ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። ሕዳሴ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ሕዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበበ አድዋ የአሸናፊነትና የአይበገረነት ምልክት ነው ብሏል። ከአድዋ መማር ያለብን እንደ አባቶቻችን እና እናቶቻችን ያችን መተኪያ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመት የጋራ ሀገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን፣ አልዋልታውን ትተን የመፍትሔው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል። የአሜሪካ ድምፅ ያነጋገራቸው አባት አርበኞችና ተማሪዎች አድዋ የነፃነት ተምሳሌት መሆኑን አጉልቷል። የድሮ አባቶቻችን በጦርነት ከጣሊያን ጋር ባደረጉት ጦርነት ጥቁር መሆናችን እንድንኮራ ያደርገናል። ከኛ የሚጠበቀው በአሁን በሰርብ ሃይማኖት ሳንከፋፈል አንድ ሆነ እንደ እነሱ ጦርነቱ ያሸነፉት አንድ ሆነው ስለሆነ እኛም አንድ ብንሆን ብዙ ነገሮችን ችግሮችን ማለት እንችላለን ብዬ አምናለሁ። ሙላቱ የሻ ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር የነፃነት የነፃነት ተምሳሌት ናት። አድዋን ስናስብ የኢትዮጵያ ሕዝብ ድልን የተቀዳጀበት የጦር ሜዳ ድል ነው። የዛሬ 125 ዓመት በ1888 ዓ ም የጣሊያን ወራሪ ኃይል ኢትዮጵያ በቀኝ ለመያዝ ያዘመተው ሰራዊት አድዋ ተራራ ላይ ድል ስመታና በወቅቱ ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የዓለም ጥቁር ሕዝቦች የነጻነት ፋና እየተባለ ይጠራል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም ፀሐይ ዳምጣውን ለዘገባዋ እናመሰግናለን ከጋቢና ቬጋ ናችሁ ያላችሁት ወደ ተከታዩ ዘገባ ደግሞ እንለፍ ዛፍሪ ከሶስት ዓመታት በፊት በቤቴልሄም ደጀኔ አማካኝነት የተመሰረተ ለወረቀት አምራች ድርጅቶች ወረቀት መስሪያ የሚያገለግል ጥቅል ወይም ፐልፕ ሙሉ ለሙሉ ከግብርና ተረፈ ምርቶች የሚያመርት ተቋም ነው ከአምስት ዓመታት በፊት በአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀችው የሀሳብ ወጣኝ ቤቴልሄም ደጀኔ በዋናነት በአካባቢ ጥበቃ ላይ ትኩረቷን ያደረገች ሲሆን ሙሉ ለሙሉ ከዛፍ ምርት ነጻ የሆነና በተጨማሪም ለአነስተኛ ገበሬዎች ተጨማሪ የገቢ ምንጭ ሊሆን የሚችል ምርት ይዛ መቅረቧን ትናገራለች። በአሁኑ ሰዓትም ከአጋር መስራቿ ቤቴልሄም ፍቅሬ ጋር በመሆን በደብረ ብርሃን ፋብሪካቸውን እያቆሙ ይገኛሉ። ከድርጅቱ አጋር መስራችና ዋና ስራ አስፈጻሚ ቤቴልሄም ደጀኔ ጋር ቆይታ አድርገ አድርጌ ነበረ። ዘገባው ቤተልሔም ይህንን ሀሳብ እንድትጀምር ከገፋፋት ገጠመኝ ይጀምራል። ተማሪ ነበርኩም ዛኔ ለመጀመሪያ ጊዜ ነው ከእናቴ ጋር ወደ አትክልት ተራ አብራን ሄድ ነው ያ አትክልት ተራ አትክልት ልንገዛ እንሄዳለን ሲባል የጠበኩትና ያገኘሁት ባራሙ በጣም የተለያየ ነበረ ሚጡ ሰቶች ከለርኩ የሆነ ነገር ምናምን ነበር። ኤክስ ያደረግኩት ግን ተቃራኒ ነበረ። በጣም ቆሻሻ ነበር ብጃ የበነገጥኩበት እና በቃ ኢሚዲዬትሊ እዛው ላይ ምንድነው ማድረግ የሚቻለው ላይክ ማጽ ማለት ማቅዳት፣ ይህ ቦታ ማቅዳት እንደገና ያለን ወይስ ደግሞ ወደ ምን መጠቀም ይቻላል የሚለውን ኢሚዲዬትሊ ነው እዛው የወሰንኩት። ከዛ ጀምሬ ነው የቆሻሻ ማኔጅመንት በመስራት የጀመርኩት። ከዛ በኋላ ያው በጣም ብዙ ፕሮጀክቶች ተቀያይረዋል ሙሉ የቆሻሻ ማኔጅመንት ላይ ለመስፋት ወስዬ ብዙ ፋይናንስ ሲጠይቅ ነበረ። ምንም አላቅም ነበር፣ ምንም ከየት እንደሚጀምር ምን እንደሚደረግ አላቅም። አይስፔል አደረገ። ከዛ ቀጥዬ ላይ እስኪ አንድን ቆሻሻ እንዴት ማኔጅ ማድረግ እንደሚችል የሚለውን ደግሞ ፌል ሲያደርግ፣ ዜ ትምህርት ቤት ሲያልቅ ሙሉ አሉት የተማርሽበት የፈተና ወረቀት ሰዎች እዛ ብዙ የወረቀት እንትኖች ክምችት ይኖራል። አይፈለግም ይጣል ማለት ነው። ብዙ ቤት ውስጥ ማአት ወረቀት ነበረ እሳመላይ Right, indeed, and you're not how ፕላስቲክ ኮሌክት ማድረግ ራሱ ቻሌንጅ ነበረና፣ እንዴት ፕላስቲክ ሪሳይክሊንግ ብዬ ላለ ጊዜ ወደ ወረቀት እንደስ ከገባው፣ ለዛ ነው ለአካባቢ ደህንነት ሲባል ከዛፍ ምርት ነጻ የሆነ እና ሙሉ ለሙሉ የጥራት ደረጃውን የጠበቀ ወረቀት ለማምረት እቤት ውስጥ የተለያዩ የሙከራ ሂደቶችን ማድረጓን የምትናገረው ቤተልሔም፣ ይህ ጥረት ታዲያ ለተጨማሪ ፈጠራም ገፋፍታቸው የወረቀት ማምረቻ ማሽን ንድፍ ለመስራት አብቅቶናል ትላለች። እኛ የምናመርተው ሁለት ነገር ነው። አንድ ፐልፕ ይባላል። ተልኩ ማለት ፋይናል ወረቀት የሚሰራበት ማለት ነው። ከተልኩ ደግሞ ጥቅል ወረቀት እንሰራለን። በትልቅ ሮል ሊጠቀልል አንድ ቶንም ምናምን ሊሆን ይችላል፣ አንዱ ጥቅል። ያንን ፋብሪካዎች ይወስዱና ቆራርጠው ወደ ፔፐር ባግ ሊሆን ይችላል፣ ወደ ካርቶን ሊሆን ይችላል፣ የሚቀይሩ ኤንቨሎፕ ሊሆን ይችላል። ያንን ይወስዱና ኤንድ ፕሮዳክታቸውን ሰርተው ያወጣሉ። ሰው ቀጥታ ይህኛን ፕሮዳክት ሲጠቀሙ ሀንድሬድ ፐርሰንት ኤኮፍሬንድ የሆነ ምርቶችን ማውጣት ይችላሉ ማለት ነው። በቀጥታኛ ለፋብሪካዎች ነው የሚሸጠው ወረቀትም ማለት ነው። ማንኛውም ፋይበር ያለው ነገር ወረቀት መሆን ይችላል። ያንን ኮንሰርት ካወቅኩኝ በኋላ የመጀመሪያው በካቤት ቤት ውስጥ ባለ ኢኩይፕመንት ኤክስፐሪመንት ማድረግ ጀመርኩኝ እዛው ቤት ውስጥ ማለት ነው። የተለያየ ነገር አሁን ደግሞ ጊዜው የረቀቀ ነው። ኦንላይን ዩቲዩብም ላይ ገብተሽ ጉግልም ገብተሽ ምናምን ብዙ ኢንፎርሜሽን ዳታ ጋዘር ማድረግ ትችያለሽ። በቤት ንባ በዩስ መስጫ ማሽን እየፈጨን፣ እየቀቀልን በብረብስ ምናምን ላይክ ይሄ ቤት ውስጥ ነው የተሞከረው። ሀንድ ሜድ ወረቀት ማለት ቤታ ደፊት ወዳክሶት ይሰራ ነበረ ብሎ ለፖስት ካርድ እንደዚህ ቴስት ለማድረግ ማለት ነው። ኢትዮጵያ ውስጥ የሌለው እንጂ ሌሎች ሀገሮች ላይ ተሞከረ፣ በትላልቅ ፋብሪካ ደረጃ የሚሰራ ኮንሰፕት ነው። ስለዚህ ያው ያንን አዳፕት ያደረግነው እየደጋገመን ከዛ ወደ ላብራቶሪ ቴስቲንግ ሽ አድርገን ያው አሁን ፋይናል ያለው ስቴጅ ደርሰናል። ሌላው ትልቁ ቻሌንጅ ደስ የነበረው ፋይናንስ ነበር። ትልቁ ነበረው ማሽን ከውጭ ማምጣት ነበረ። ምንድን ነው ያደረግነው? ማሽን ከውጭ ከሚማመጣ እንደገና ደግሞ የሚመጣው ማሽን መጥቶ ስማመርት ያለው ፕሮሴስ ላይ ራሱ በጣም ብዙ ውሀ እየጠቀም ያደርገናል። በጣም ብዙ ኤነርጂ እናወጥ ያደርገናል። ዌስት አለው። ምን እዚህ እራሳችን ማሽኑን ዲዛይን ማድረግ የሚችልበት አንተጠን ብለን ሀይንሊ ምንድን ነው ያደረግነው ማሽኑን ዲዛይን ተደርጎ አንጠር እዚህ ሎከሎች ሙሉ በሙሉ ማሽን ሀገር ውስጥ ነው የሚመረቱ። ዛፍሪ ከዛፍ ነጻ የሆነ ወረቀት ማምረት ብቻ ሳይሆን የግብርና ተረፈ ምርቶችንም ከአነስተኛ የገበሬ ማህበሮች በመግዛት ለገበሬዎች የገንዘብና የተፈጥሯዊ ማዳበሪያ አጠቃቀም ላይም አስተዋጽዖ ያበረክታልም ትላለች። መጀመሪያ ከእንጨት ሰራን ብለን ስንወስል ግዴታ ሌላ ኦርቶኔቲቭ ማግኘት ነበረብን ካገኘናቸው ሁሉ አማራጮች ገነባ ወይም ደግሞ ገበሬዎች እርሻቸው የማጨጃ ጊዜ ከደረሰ በኋላ ካጨዱ በኋላ ይቀር እንትናለ እዛው መሬት ላይ ማለት በፊት ይቃጠል ነበር እዛው ነበር የሚያቃጥሉት ማንሳት መሬቱን ምሰርታይል እንዲያደረግላቸው ያቃጥሉት ነበር በፊት የነበራቸው ትሬንድ ወይ ማቃጥሉም ደግሞ በእርግጥ መንግስት ከልክሎ አንዳንድ ቦታ ነው የምታገኙ እንደዛ የሚያቃጥሉት ግን ምንድን ነው የሚያደርጉት እዛው ላይ ይሰሉታል ያው አፈሩን ሳይታ ሀይል እንዲያደረግላቸው ነው የሚፈልጉት። ስለዚህ ስለዚህ ያ ምንድን ነው ያደረግነው እነሱን ለማሳመን ፋቅሮች ያደረግናቸው፣ አንደኛ ነገር ለእነሱም ለእኛ በመሸጣቸው እንደ ተጨማሪ እንካን የሆንላቸው፣ ሁለት ደግሞ የእኛ የምርት ፕሮሰሳችን ላይ ምንድን ነው ያለው ካመረትን በኋላ መጨረሻ ላይ ወስት ፕሮዳክት አለ ብላት ሚከርን ይባል ፈሳሽ እንትን ነው፣ ግን ከፈሳሱ የሚወጣ ዝቃጫ አለ ቀረው ማለት ነው። ያ ዝቃጭ ምንም አይነት ኬሚካል አይኖረው ኦርጋኒክ ፈርቲላይዘር ነው። መልሶ ለገበሬዎቹ ማለት ነው ነው ምንድን ነው ያደረግነው? የምንፈልገውን ፋይበራችንን ኤክስትራክት እናደርግና አውጥተን መልሰን በመዛ ፋ ሲፈጠር ነው ፎከስ ያደረግነው ትናንሽ ገበሬዎች ላይ ነው። ስራት ነው። የዛፍሪ አጋር መስራች ቤቴልሄም ደጀኔ እንደ ኤሮፓያን አቆጣጠር በ2019 ለአካባቢ ጥበቃ ባደረገችው አስተዋጽኦና በንግድ ስራ ከሲድስታርና ከቶኒ ኤልምሉ ሽልማቶችን የወሰደች ሲሆን በዚህ አመት ማብቂያ ላይም ዛፍሪ ስራ እንደሚጀምር አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Teleiem de ከአሜሪካ ድምጽ ጋር ለነበራት ቆይታ እናመሰግናለን። አድማጮች የዚህ ቃለ መጠየቅ ረዘም ያለው ክፍል በእሁድ ምሽት የሚደመጥ ይሆናል። ግራቲቲዩድ ኢኒሼቲቭ ወይም የምስጋና ተነሳሽነት የተባለው ተቋም መቀመጫውን በእንግሊዝ ሀገር ያደረገ፣ በግለሰቦችና በማህበረሰቦች መካከል ያለ መልካም ወዳጅነት ይዳብር ዘንድ፣ የምስጋና ባህልን ይስፋፋ ዘንድ የሚሰራ ተቋም ነው። የተቋሙ መስራች ለበርካታ ዓመታት በእንግሊዝ ሀገር የኖረው ግርማ ቢሾ ነው። ግርማ ሰዎችን ለመልካም አመለካከትና ሰላማዊ ጉርብት ለመመስረትና እንደሚያበቃ የሚያምነውን ባህል የሚደግፈውን ተቋም ለመመስረት ያበቁትን ምክንያቶችና ተያያዥ ጉዳዮችን ለሀብታሙ ስዩም አጫውቶታል። የዛሬ ቆይታቸው የሚጀምረው የምስጋና ባህልን ምንነትና ጠቀሜታዎች ግርማ ከሚያስረዳበት ነው። የአመስጋኝነትን ባህል ስንል በእኔ አመለካከት ሰዎች ስለሚያሳዩን በጎነት ቅጽበታዊ የምስጋናን ምላሽ ከመስጠት ያለፈ እንደሆነ ነው የማስበው። እና የአመስጋኝነትን ባህል ብለን ስንል ለበጎ ነገር እውቅናን መስጠትን ያስቀደመ አመለካከትና ግንዛቤን መፍጠር ላይ ያተኮረ ባህል ማለታችን ነው እና ይህንን የአመስጋኝነት ባህል ወይም ግራቲዩድ ኢኒሽቲቭ እንድንጀምር ያነሳሱን ጉዳዮች ቢ ሶስት ወይ አራት ነገሮች ናቸው ብዬ አስባለሁ አንደኛው ያው እንደምታውቀው ያው እንደምታውቀው በምንኖርበት በዚህ በዌስተርን አለም ፉ የሆነውን ጉድለት ያለበትን የተበላሸውና ደካማ ጎን በማየትና ዕውቅና በመስጠት ላይ የገነነበት ባህል ነው ያለው እና ይህ ባህል ደግሞ በግለሰቦች በቤተሰብ እና በማህበራዊ ውስጥ ያመጣው በጎ ያልሆነ ጫና አለ እና ያንን ከመገንዘብ የተነሳ ነው። በተለይ እኔ በምኖርበት በብሪተን ውስጥ ለመጀመር ያነሳሳን ማለት ነው። ሁለተኛው ደግሞ በግል ህይወት ላይ የሚያመጣው ጫና ነው ማለት ብቸኝነትን፣ ደስተኛ አለመሆንን፣ ተጣራጣሪነትን ሰዎችን ባየነው ጉድለት መነጽር ከማየት የተነሳ የሚመጡ ችግሮችን ከማስተዋል እንደገናም ደግሞ በማህበራዊ ህይወት እና በማይግራንት ኮሚኒቲ መካከል ያለው መከፋፋት እንዲያየልና ጥላቻንና መናናቅን አልፎም ተርፎ መጎዳዳት ላይ እንዲደርስ አድርጓል። ይሄ በጎ ያልሆነውን ነገር ላይ ያተኮረ እይታ። ሶስተኛው ምክንያት ደግሞ የአእምሮ ህክምና አዋቂዎች እንደሚናገሩት ሰው በቀን ውስጥ ከሚያስባቸው ሀሳቦች ሰባ በመቶ ክፉ ወይም ጥሩ ያልሆኑ ገጠመኞቹ ላይ ያተኮረ እንደሆነና ይህ ደግሞ በሰው ስነልቦናዊ ህልውና ላይ ሊያመጣ የሚችለው ተጽዕኖ ቀላል ካለመሆኑ የተነሳ ይህንን ለማሸነፍና ጤናማ ስነልቦና ህልውና ለመፍጠር ሰው ለበጎ ነገር እውቅናን መስጠትን ሆን ብሎ ሊለማመዶ የሚገባ ተግባር ስለሆነ ነው ማለት ነው እና ብዙ ጥቅም ስላለው ከዚህ የተነሳ ነው ይሄንን። ግራቲድ ኢኒሽቲቭ የጀመር ነው እንግዲህ የምስጋና ባህልን በማስፈን የሚገኘውን ግላዊና ማህበራዊ ጠቀሜታዎች ቀደም ብለህም ጠቃቅሰህልናል። አንተ በአሁኑ ሰዓት በእንግሊዝ ሀገር ነው የምትኖረው። በምዕራቡ ዓለም እና በሀገራችን ያለውን የምስጋና ባህል የማነጻጸር እድሉን ያገኝህ ይመስለኛል። ተመሳሳይና የተለያዩ የምስጋና ጽንሰ ሀሳቦችን ማንሳት እንችል ይሆን? እንዲ ለማሳያነት ያክል በዌስተኑ ዓለም አመሰግናለሁ የሚለው ነገር ታንክዩ የሚለው ቃል በየደቂቃው ነው የምትሰማው አመሰግናለሁ የሚለው ቃል በቃ በጣም ነው የምትሰማው። አሁን አመሰግናለሁ ያለ ሰውዬ ትንሽ ነገር ደግሞ አጥፍተወይ ደግሞ ወልደወ እንደው ተቃይተህ በሚሆንበት ጊዜ ጨርሶ አመሰግናለሁ ያለ ሰው የሚለው ቃል የወጣበት ሰው አይመስልህም። የሚወጡት ጥሩ ያሉን ንግግሮች ጋር ስትል ማለት ነው ሰው ይሄ አመሰግናለሁ የሚለው ቃል በጣም ባህል ባህላቸው ነው በወስተር ነው አለ በጣም የተለመደ ነው። በእኛ ሀገር ጋር ስትሄድ ማመስገን የማመስገን ባህል እንደዚሁ እግዚአብሔርንም ከማመስገን እንደገናም ደግሞ ነው ጤና ይስጥልኝ ከሚል በተለያዩ ቋንቋዎች በመገለጽ እግዚአብሔርን ስናመሰግን ሰዎችንም ስናመሰግን ታያል። ያው በቋንቋ ብዛ ማለት ነው ግን ጠለቅ ባለመልኩ ግላዊ አስተሳሰብን በተመለከተ እንዴት ተጽዕኖ እንዳለው በህብረትም ደረጃ ደግሞ ወይም ደግሞ አዘ ኮሚኒቲ ያዘ እንደ አብረንም እንደ ሀገርም እንደ ህዝብም አብረን ስንኖር አመስጋኝነት ሊያመጣ የሚችለው ጥቅም ያንን ግንዛቤ ውስጥ ያካተተ እንደሆነ አላይም፣ በባህል ደረጃ አይ ቲንክ በሁለቱም በሁለቱም በኩል እዚህ በሰው አፍ አንደበት በየቅጽበቱ የሚገለጥ ነገር ነው። በሀገራችንም ደግሞ በአፍሪካ ደረጃ ደግሞ አመሰግናለሁ የሚለው ቃል ባይሆንም በተለያየ መልኩ ሰው መስጋናውን ይገልጣል። ጥልቀቱን ግን እጠራጠራለሁ። ማሰባችንም ግን እጠራጠራለሁ ወይም ደግሞ ኮንፍሊክት ባሉበት ሁኔታዎች በጎውን ለበጎ ነገር እውቅና የሰጠ ጅማሬ ግን እንዳለ ግን ጠራጠራለሁኝና በዚህ መልኩ ነው የማየው። በርካታ ወጣቶች በየዕለቱ ከሚገጥማቸው ፈተና አንጻር ከአመስጋኝነት ይልቅ ተስፋ ቆራጭነቱ እያሸንፋቸው ይገኛል በአሁኑ ሰዓት። አንዳንዴ ደግሞ ተገቢ አይነት ጥያቄዎች ያነሳሉ። ለምሳሌ ሕይወታችን መልካም ነገሮች ጠፍተውበት እያለ እንደምን አድርገን ነው የምስጋና ባህላችንን የምናዳብረው ሲሉ ይጠይቃሉ። ይህንን አመለካከት ቀይሮ መልካም የምስጋና ባህልን እንዴት ማዳበር ይቻላል? መቼና እንዴትስ ነው ማመስገን ያለብን? በጣም በጣም ጥሩ ጥያቄ ነው። አይ ቲንክ የብዙ ሰዎችም ችግር የሚሆነው ይሄንን ነው። ለዚህ ነው እኔ መጀመሪያ ይሄ አመስጋኝነት ስንል አመሰግናለሁ ከሚለው ቃል ያለፈ እንደሆነ ማለት የእይታ ለውጥ ላይ ያተኮረ እንደሆነ ያልኩት ከዚህ የተነሳ ነው። ምክንያቱም ማርቲን ሉተር ኪንግ አንድ ጊዜ ምን አለ ክፉ በሚባሉት ሰዎች ህይወት ውስጥ በጎነት አለ፣ በጎነን በምንለው ሰዎች ውስጥ ደግሞ ክፋት አለ ብለዋል እና ምንድን ነው ያልን ያለ ነው ምንድን ነው አመስጋኝነት ህይወት ክፉ የሆነውን ነገር እንዳላየ የማለፍ ወይም ደግሞ ፍትህ የሚያስፈልገውን ነገር ፍትህን መጓደል ኢግኖር አድርጎ የመሄድ ጉዳይ ሳይሆን ከየት ነው የምንጀምረው? ነው ከአጀማመሩ ነው አጀማመራችን ኮንቨርሴሽናችን ከየት ነው መጀመር ያለበት? ለመልካም ነገር ለበጎ ነገር እውቅና መስጠታችን በስነ ልቦናችን ውስጥ ደግሞ ክፉ የሆነውን ነገር ታክል እንድናደርግ እንድናሸንፍ፣ በምን መልኩ ነው የሚረዳን የሚለውን ካካተተ ነው። በጎውን ነገር እውቅና የሰጠ አሳሰብ ጅማሬ ስናደርግ ጥሩ ካልሆኑ ስሜቶች በላይ እንድንሆን ያደርገናል። ማለት ከጥላቻ ይቅር ካለማለት፣ ከመመረድ፣ ከቫዮለንት ከሆነ ነገር ያድንናል። ከዛ በላይ እንድንሆን ያደርገናል። በጎውን በማሰብ ስንጀምር፣ ለምሳሌ በሁለት ጓደኛሞች መካከል አብረው ብዙ አመት የቆዩ ችግር በሚፈጠርበት ጊዜ የተፈጠረው ችግር በአመታቶች ውስጥ የተሰራውን በጎ ነገር ሁሉ የመሸፈን አቅም አለው። ስለዚህ ለመነጋገር ስንቀርብ ወይም ደግሞ ያንን ችግር መፍትሄ ለማድረግ ስንጀምር በጎውን ነገር ከማስታወስ መጀመራችን በዛ ጊዜ ከሚሰማን መጥፎ ስሜት በላይ ሆነን የመፍትሄ ንግግር እንድንነጋገር ያደርገናል ማለት ነው። ሀብታሙ ስዩምንና እንግዳውን ግርማ ቢሻውን እናመሰግናለን። አድማጮች ይህ ቃለመጠየቅ አልተጠናቀቀም፣ በነገው ምሽት የሚቀጥል ይሆናል። So የተሰጠኘት ዛሬ በነጻነት ሰው ተከፍሎበታል። ከደምና ካጥንት ስንቱ ጋር Thank you. ዛሬ የጋቢና ቪ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪ አምሃሪክ ላይ በትዊተር እንዲሁ ሃሽታግ ጋቢና ቪን በመጠቀም አድርሱ። ጋቢና ቪ አት ቪ ኒውስ ዶትኮም የኢሜል አድራሻችንንም ተጠቀሙ። 2022076379 ብላችሁ ዋትሳፕ ላይ በመደወል ለጋቢና ቪ መልእክት ብታስቀምጡ ይደርሰናል። መርሃ ግብሩን በመምራት ኤደን ገረመው፣ በፕሮግራም አርጦቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምጽ ባለሙያዎችና ባለሙያዎች ዘጋቢዎች ጋር በመሆን ስናስተናግዳችሁ አብሽተናል። በነገው ምሽት እስከምንገናኝ ድረስ ደናደሉ